በትግራይ ክልል መቀሌ ውቅሮ አዲግራትና እዳጋ ሐሙስ አካባቢዎች የስልክ እንዲሁም በመቀሌ የኢንተርኔት አገልግሎት እንደገና ማስጀመሩን ኢትዮ ቴሌኮም አስታወቀ። ክልሉ ውስጥ በተካሄደው ጦርነት ሳቢያ በተቋማቱ ላይ የደረሰውን ጉዳት ጠግኖ አገልግሎቶችን ለማስቀጠል ጥረት መቀጠሉን ዋና ስራ አስፈጻሚዋ ወይዘሪት ፍሬ ህይወት ታምሩ ዛሬ ለጋዜጠኞች ገልጠዋል። ባለፉት ስድስት ወራት በሀገሪቱ በተለያዩ አካባቢዎች ባጋጠሙ የሰላም ችግሮች ድርጅቱ ለማሳካት እቅድ ይዞለት ከነበረው 95 በመቶ ያህሉን ብቻ ማሳካቱን ወይዘሪት ፍሬሕይወት ጨምረው ገልጠዋል። ፀሐይ ዳምጠው ዝርዝሩን ይዛለች። ትግራይ ውስጥ የተካሄደው ጦርነት በቴሌኮም አገልግሎት መዋቅሮች ላይ ከባድ ውድመት ማድረሱን ኢትዮ ቴሌኮም አስታውቋል። በአንዳንድ አካባቢዎች አገልግሎቱን ለመመለስ የሚያስችሉ መልሶ የማቋቋምና የጥገና ስራዎች እየተከናወኑ መሆናቸውን የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬወት ታምሮ ተናግረዋል። መቀሌ የሞባይል ድምፅ እንደዚሁም ብሮድ ባንድ አገልግሎት እየሰጠንን ያለ ነው። ሙሉ ለሙሉ ሪከቨር አድርገን አልጨረስንም። በርካታ እቃዎቻችን ላይ ጉዳት ደርሷል። እንደዚሁም ደግሞ የጠፉ እቃዎች አሉ። ውቅሮ ደካሙስና እንደዚሁም አዲግራት ነጋሽ አካባቢ ላይ ከትናንት በስቲያ ጀምሮ የተወሰኑ ሳይቶች መስራት ጀምሯል። ዛሬም ጥገና እያከናወኑ ያሉት ስለዚህ ይቀጥላል ማለት ነው። እነዚህ መሰረተ ልማቶች ላይ ጉዳት ሲደርስ ወደ ነበረ ቦታ መመለስ ደግሞ ቀላል ሆኖ አላገኘ ነው ማለት። በተለይ የትራንስሚሽን መስመሮቻችን ላይ የደረሰው ጉዳት ቀላል የሚባል አይደለም። በተጨማሪም ደግሞ በታወራዎቻችን ላይ ያሉ እቃዎች እንደዚሁም እነዚህም ጠፍተዋል። እነዚህ ማሟላት ካፒታል ኢንተንሲቭ ከመሆኑ ባሻገር በሀገር ውስጥ የምናመርታቸው አይደሉም እነዚህ እቃዎች። ስለዚህ አሁን እያደረግን ያሉት ከተለያዩ ቦታዎች ሪሻፍል በማድረግ የጎደሉ እቃዎች የማሟላት ስራ እየሰራን ያለ ነው። በመሬት የሚሄደው የእኛ ፋይበር ኦፕቲክስ አለ ለትራንስሚሽን የምንጠቀምበት ባክሆናችን፣ እንደዚሁም ደግሞ የኢትዮጵያ ኤሌክትሪክ ፓወር ሪሶርስ የሆነውን ኦፒጂ ደብሊው እንጠቀማለን። ኦፒጂ ደብሊው ላይ ከፍተኛ ጉዳት ነው የደረሰው። በቅርቡ ያጠናቀቅ ነው ከመቀሌ ወደ አቢ አብዲ የሚሄደውን መስመር 98 ኪሎ ሜትር ጥገና ተደርጎለታል ማለት ነው። ስለዚህ እነዚህ መስመሮች መቋረጣቸው በራሱ ሽሬ ያለውን ኮርሳይት ለማገናኘት ከአብያ አብዲ ደግሞ ወደ ሽሬ ያለው መጠገን አለበት ማለት ነው። እሱ አልተጠናቀቀም ያለው ማለት ነው። ላለፉት ስድስት ወራት በአገሪቱ በተለያዩ አካባቢዎች የተፈጠረው የጸጥታ ችግርና የኮቪድ-19 ወረርሽኝ ድርጅቱ አስፈጽማለሁ ባለው እቅድ ላይ እንቅፋት መፍጠሩን ኃላፊዋ ገልጿል። ካጋጠሙ ዋና ዋና ችግሮች መካከል ኮቪድ ወረርሽኝ ነው። በበርካታ ተቋማት በሙሉ ካፓሲቲያቸው እንዲሰሩ አለማስቻሉ ማለት ነው። በተለይ ከሀገር ውጭ ያሉ ለእኛ አቅርቦትን የሚያመርቱ ቬንደሮቻችን እና ሌሎች ፓርትነሮቻችን ኢምፓክት በማድረጉ ፕሮጀክታችን ላይ ኢምፓክት ፈጥሯል። ወይም ደግሞ ሌላው የሚጠቀሰው በስድስት ወር ውስጥ ሀገራችን አንዳንድ አካባቢዎች ላይ በተፈጠረ የጸጥታ ችግር ምክንያት የአገልግሎት መቋረጥ መኖሩን ከቅዳችን ገቢ ኢምፓክት አድርጎ ነው የነበረው። ሳምሌ ወር ላይ የገጠመን የአርቲስት አጫሉ ሞት ምክንያት ታስታውሱ እንደሆነ አኮስተሌሽን ኢንተርኔት ለረጅም ጊዜ ተቋርጦ ስለነበረ በከፍተኛ ሁኔታ ታርጌታችንን ለማሳካት እንቅፋት ሆኑብን። ወይም ከገጠሙን ተግዳሮቶች መካከል አንዱ ነው ማለት ነው። በምዕራብ ኦሮሚያ ቄለም ወለጋ እና ምዕራብ ወለጋ አካባቢዎች ተቋርጦ የነበረው የቴሌኮም አገልግሎት መመለሱንም ወይዘሪት ፍሬወት ተናግረዋል። লামির খাডি সাহাইডাম তো খার্ধী